በአፍሪካ ህብረቱ የመሪዎች ጉባኤ ጎን ለጎን የተገናኙት የኢትዮጵያ የግብፅና የሱዳን መሪዎች ትናንት በህዳሴው ግድብ ላይ ያተኮረ ውይይት አካሂደዋል። የሶስትዮሽ ውይይቱን የተከታተለው እስክንድር ፍሬው ነው፣ ቀጣዩን ልኮልናል። የሶስትዮሽ ውይይት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። የሶስትዮሹ ውይይት እንዲካሄድ ያደረጉት የግብፁን ፕሬዝዳንት አብዱልፈታ ኤልሲሲንና የሱዳኑን ኦማር ሐሰን አልበሽርን በጽህፈት ቤታቸው በመጋበዝም ነው። ጠቅላይ ሚኒስትር አብይ አህመድ የሶስትዮሹ ውይይት እንዲካሄድ ያደረጉት የአፍሪካ ህብረት ጉባኤ ከመጀመሩ በፊት ማለዳ ላይ የተካሄደው ውይይት በታላቁ የኢትዮጵያ ህዳሴ ግድብ ላይ ማተኮሩን ተሳታፊ የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለጋዜጠኞች አብራርተዋል። በአብዛኛው ውይይት የነበረው ግድብ ስራችን ጋር የተያዘ እና ሶስቱ ሀገሮች ላይ ጉልህ ተጽዕኖ በእኛም በኩል ልማቱ ሳይጓተት በታችኞቹ ሀገሮችም ላይ ጉልህ ተጽዕኖ እንዳይፈጠር የተደረጉ ውይይቶች እና ምክክሮች ናቸው። ከዚህ አኳያ በቀጣይ ተጀምረው ያሉት የቴክኒካል ስራዎች በተለይ የሙሌቱን ሁኔታ የሚያየውን ጉዳይ ቴክኒካል ግሩፕ ሚኒስትሮች ደረጃ ተገናኝተው በቅርብ ጊዜ የተሰራውን ስራ በደንብ ኢቫሉዌት አድርገው የመጨረሻውን ሪፖርት ለመሪዎች እንዲያቀርቡ የሚል የመጨረሻ ሀሳቦችና ስምምነቶች ተደርሰው ነው የተጠናቀቀው። በዚህ ውይይት የተደረሰበት ስምምነት ወይም የተንጸባረቀ ልዩነት ስለመኖሩ ሚኒስትሩ በግልጽ አላመለከቱም። ሂደቱን ወደፊት በማስኬድና ለማጠቃለያው አቅጣጫ በማስቀመጥ ላይ መተኮሩን ያብራሩት ለአሜሪካ ድምጽ ሬዲዮ